ሰላም፣ ጤና ይስጥልኝ። የስላ ቤተሰቦች እንደምናላችሁ? ዛሬ በሩት ምዕራፍ ሁለት ውስጥ ታሪኩ እጅግ ሲፋፋም እና አስገራሚ የሀሳብ ርዕሶች ሲነሱ እናያለን። እግዚአብሔርን የሚፈራ ወንድ ምን ይመስላል? ትጋት ምንድን ነው? እና ሌሎችም እነዚህን የመሰለው ሀሳቦችን አንስተን ስንወያይ አብራችሁ እንድትቆዩ እንጋብዛቸዋለን። በዚህ ጥናት ውስጥ ጠለቅ ብለን እንድንሄድ የሚያስችል የጥናት መምሪያ አዘጋጅተናል። ይህንን የጥናት መምሪያ ለማውረድ በድረገጻችን ሰላኢትዮጵያ ኦርግ ሩት ወይም ሰላኢትዮጵያ ኦርግ e t h i o p i a dot o r g slash r u t h በመሄድ ያገኙታል። እንኳን እንድናመጣችሁ። እንደገና አሁን ደግሞ ክፍል ሁለትን ከምዕራፍ ሁለት ጀምረን ዲስከስ እናደርጋለን። እስቲ ምዕራፍ ሁለትን ማንም የሚያነብልን። ኑሀሚን ከአብሜሌክ ጎሳ የሆነ ቦኤዝ የሚባል ባለጸጋ የባለጸጋ የባል ዘመድ ነበራት። ሞአባዊቷ ሩትም ኑሀሚንን በፊቱ ሞገስ አግኝቼ ቃርሚ የሚያስቀርመኝ ሰው ባገኝ እስቲ ወደ እህል አዝመራው ሊሄድ አለቻት። ኖሃሚንም ልጄ ሆይ፣ ይሁን ሂጂ ያለቻት። ስለዚህ እርሷም ወጣች፣ ከአጫጆቹ ኋላ ኋላ የተከታተለችም የአዝመራው ቦታ ትቃርም ጀመር። እንዳጋጣሚ ትቃርመበት የነበረው አዝመራ ካቤሜሌክ ጎሳ የሆነው የቦኤዝ ነበር። በዚሁ ጊዜ ቦኤዝ ከቤተልሔም መጣ። አጫጆቹንም እግዚአብሔር ከናንተ ጋር ይሁን ብሎ ሰላምታ ሰጣቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ከዚያም ቦኤዝ የአጫጆቹን አለቃ ይህች ወጣት ሴት የማን ናት ሲል ጠየቀው። የአጫጆቹ አለቃ እንዲህ ሲል መለሰ፣ ከኖሃሚን ጋር ከመዋብ ምድር ተመልሳ የመጣች መዋባዊት ናት። እርሷም አጫጆቹን እርሷም አጫጆቹን እየተከተሉ በነዶ መካከል እንድቃረም እባክህ ፍቀድልኝ አለችኝ። ለጥቂት ጊዜ በመጠለያው ከማረፏ በስተቀር ወደ አስመራው ቦታ ገብታ ከጧዋት አንስቶ እስካሁን ያለማቋረጥ ስትቃረም ቆይታለች። ስለዚህ ቦኤዝ ሩትን ልጄ፣ ወይ ስሚ። ከእንግዲህ ወደ ሌላ አዝመራ ሄደሽ አትቃርሚ፣ ከዚህም አትራቂ። ከሴቶች ልጆቼ ጋር እዚሁ ሁኚ። ወንዶቹ የሚያጭዱበትን እርሻ ልብ እያልሽ ልጃገረዶቹን ተከታይ። ወንዶቹ እንዳያስቸግሩሽም አስጠንቀቂያቸዋለሁ። ውሃ ሲጠማሽ ደግሞ እየሄድሽ ወንዶቹ ሞልተው ካስቀመጡት እንስራ ቀርተሽ ጠጪ። ቁጥር 11 ፖይዝን ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ህዝብ እንደመጣሽ ለአማትሽ የሚያደረግሽን ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ ክንፉን በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባህሪያዎች እንደ አንዲቱ ሳልሆን አጽናንታኛልና የባህሪያህን ልብ ደስ አሰኝተህንና በአይን ሞገስ ላገኝ አለችው። በምሳም ጊዜ ቦኤዝ ወደዚህ ቅረቢ ምሳቢ፣ እንጀራሽንም ሆምጣጤውን አጥቅሺ አላት። በጫጆቹም አጠገብ ተቀመጠች፣ የተጠበሰም እሸት ሰጣት። በልታም ጠበቅ ጠገበች፣ አተረፈችም። ደግማም ልትቃርም በተነሳች ጊዜ ቦኤዝ ጐበዛዝቱን በነዶ መካከል ትቃርም እናንተም፣ አታሳፍ ሯት አታሳፍሯት። ደግሞም ከነዶ አታስ አስቀርታችሁ ተውሏት፣ እርሷም ትቃርም፣ አትቆሳትም ብሎ አዘዛቸው። በእርሻም ውስጥ እስከ ማታ ድረስ ቃረመች። የቃረመችውን ወቃችው፣ የአንድ የኢፍ መስፈሪያ ያህል ገብስ ሆነ። ተሸክማም ወደ ከተማ ገባች። አማታውም የቃረመችውን አየች። ከጠገበችም በኋላ ወደ ተረፉት የተረፉትን አውጥታ ሰጠቻት። አማታም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? የተቀበለሽ የተባረከ ይሁን አለቻት። እሷም ዛሬ የሰራሁበት ሰው ስም ቦኢዝ ይባላል በማን ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኖአሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር ዘንድ በእግዚአብሔር የተባረከ ይሁን አለቻት። ኖአሚንም ደግሞ ይህ ሰው የቅድብ ዘመዳችን ነው፣ እሱ ሊበጀን ከሚችሉት ነው አለቻት። ሞአባዊቱም ሩትን ሞአባዊቱም ሩትም ደግሞ መከሬን እስከ ጨርሱ ድረስ ጎብዛስቱ ተጠጊ አለኝ አለቻት። ኖአሚንም ምራቷን ሩትን ልጄ ሆይ ከገረዶች ጋር ብትወጪ ሌላ ብትወጪ ሌላ እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱንና የስንዴውን መከር እስክትጨርሽ ድረስ እስክትጨረስ ድረስ ልትቃርም የቦይዝ ገረዶች ተጠጋች አማቷንም ዘንድ ትቀመጥ ነበር። አአ ስለዚህ እዚህኛው ታሪክ ላይ ደግሞ የምናገኛቸው ገጸ ባህሪያት ማን ናቸው? ንሀ ሚን አለች፣ ቦኤዝ አለ፣ ሩት አለች፣ ያጫጆቹ አለቃ አለ ከዛ ደግሞ አጫጆቹ ወይም ጎበዛዝቱ አሉ። እና ስለ እያንዳንዶቹ ሰዎች ማንነት መማር እንችላለን። ሊያለፍን እናየዋለን። መጀመሪያ ግን ቦአዝ ምን አይነት ሰው ነው? ከዚህ ለምሳሌ ቁጥር አራት እና ቁጥር አምስት ላይ ስለእሱ የሚነገርን ነገር አለ ሚል ወይም ደግሞ የምናየው ነገር አለ። ቦዝ ምን አይነት ሰው እንደሆነ ምን እናያለን? አንደኛ ሀያል ሰው ነው። ቁጥር አንድ ላይ ስንመጣ ምዕራፍ ሁለት ቁጥር አንድ ላይ የሚዛብ ኤሊሜሌክ ወገን የሆነ ሀያል ሰው ስምም ቦኤዝ የሆነ ባለጸጋ ሰው፣ ባለጸጋ ነው፣ ሀያል ነው ይላል በዚኛው ትርጉም። እሺ በጣም ቁልፍ ነገር ቁጥርና አራት አምስት ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ ሰው ይመስላል አይደለም? ከአነጋገሩ እንዴት ሰራተኞቹን እንዴት እንደሚይዛቸው ስናይ ማለት ነው። ከዛ ሩትን እናያለን። ሩት ደግሞ ምን አይነት ሰው ናት ይላል። በቀላሉ መዋቢያዊት እንደሆነች መንሽን ያደርጋል። ከዛ በኋላ ደግሞ የተለያዩ ባህሪያዎቿን እናያለን። ግን በቅድሚያ ይህንን ምዕራፍ ለመረዳት የሚያስችሉን አንድ ሁለት ጥቅሶች ብናነብ ዘሌዋውያን ምዕራፍ አስራ ዘጠኝ ዘሌዋ ምዕራፍ አስራ ዘጠኝ ቁጥር ዘጠኝና አስርን ሀንዬ ብታወጭልኝ ከዛ ደግሞ ዘሌባውያን 23 እዛው ጋር ዘሌባውያን 23 ቁጥር 22 የምድራችሁን መከር በምትሰበስቡበት ጊዜ የእርሻችሁን ዳርና ዳር አትጨዱ፣ ቃርሚያውን አትልቀሙ። እነዚህንም ለድሆችና ለእንግዶች ተውላቸው፣ እኔ እግዚአብሔር አምላካችሁ ነኝ። ዘሌባውያን 19 9 እና 10 ደግሞ የምድራችሁንም መከር በሰበሰባችሁ ጊዜ የእርሻውን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ የወይንህንም ቃርሚያ አትቃርም። የወደቀውን የወይንህን ፍሬ አትሰብስብ። ለድሆችና ለእንግዶች ተባው እኔ እግዚአብሔር አምላካችሁ ነኝ። እግዚአብሔር ጀጋደል ይህንን ሕግ እስራኤላውያን ገና አስቀድሞ ተስፋ ወደ ቃል ወደ ገባላቸው ምድር ሲገቡ ይህን አይነት መመሪያ ሰጥቷቸው ነበር። ስለዚህ አሁን እዚህ ጋር ሩትን የምናያት በዚህ አይነት ዝግጅት ውስጥ ነው። አይደለ ምናገኛት። እና ትሄድ እና ምንድን ነው ቁጥር ቁጥር ሁለት ላይ ምን ሆነ? ምን አለች ሩት ለናዖሚ ምንድን ነው ያለቻት? በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ። ይህን ነው አይደለ? እህል እንድቃርም ወደ እርሻው ልሂድ ብላ ሀሳቡን ያመጣችው ማናት? ሩት ራሷ ሀሳብ አመጣች። ቅድም እንደ ተነጋገር ነው እንደነበረው በቃ ባለፈው እንደ ተነጋገር ነው እንደ ነበረው በምዕራፍ አንድ ላይ የሚገርም ነው። ሰው ስደት ሲሄድ እስቲ አሁን ሰው አረብ ሀገር ሲሄድ ሰው አሜሪካ ዩሮፕ ሲሄድ ምናምን የተሻለ ነገር አገኛለሁ ብሎ ነው የሚሄደው አይደል? ሩት ግን እንደዛ አይነት ተስፋ ይዛ የምትሄድ አይመስለኝም። በቃ ለመሞት ተዘጋጅታ እንደምትሄድ ነው ብትሞቺ ከሆነ ለመሞት የምትቀበሪበት ለመቀበር ነው ምሄድ ነው የምትለውና አሁን ቅድም ባለፈው ሳምንት ምን እንዳልነው ራሷ ይሄን የስራ ሀሳብ የምታመጣው እሷ ራሷ ናት። ይሄ ስለ ሩት ምን ይለናል? ስለ ሩት ባህሪ ራስ ተነሳሽነት እንዳላት። አዎ፣ የስራ ተነሳሽነት የስራ ተነሳሽነት እንዳላት። ቁጭ ብላ ነገር እንዲመጣላት እየጠበቀች አይደለም። ከዛ ይሁን አለቻት ነው ያው እሚ ምንድን ያለቻት ይሁን ብቻ ነው ያለቻት። ከዚያ ወጣች እና ሄደች። ከዛ በኋላ ስለ ነው የት የእንትና የቦዓዝ እርሻ ላይ እንዳጋጣሚ እዛ ራሷን እንዳገኘች እንዳጋጣሚ ብሎ ነው የሚናገረው። እዛ ደረሰች። ከዚያ ሳምንት ሆነ። ቦዓዝ ቁጥር አምስት ላይ ኖቲስ አደረጋት አይደል? እቺ ሴት ወጣት ማናት አለ ይሄ ምናልባት በዋዝ ሰራተኞቹን የማወቁን ይነግረናል። ወይም ደግሞ ሩት የተለየ ባህሪ ስላላት አይኑ ገብታ ይሆናል። ከሁለቱ አንዱ ብቻ ግን አስተዋላት አይደለ እና ማና ሲል ግን ስለሷ የተሰጠው ሪፖርት ምንድን ነው? ስለሷ የተሰጠው መረጃ ከነዋሚንጋ የመጣችው መዋባዊት እንደሆነች ከጥቂት ጊዜ ከማረፏ በስተቀር ስትቃረም እንደቆየች ከጠዋት ጀምሮ ይነግረዋል። ምን ይለናል ይሄ ነገር፣ ስለ ሩት ባህሪ ምንን እንረዳለን? በጣም አይደል በጣም ታታሪ የስራ ሰው እንደሆነች እንረዳለን። እንደውም የሆነ ስለስራ ስለ ስራ አስፈላጊነት ሰው መናገር ቢኖርበት ማስተማር ቢኖርበት ሊጠቅሳት የሚችል ሰው እንደሆነች በጣም ምሳሌያዊ ሰው እንደሆነች። በቃ ለጥቂት ጊዜ በመጠለያው ከማረፋ በስተቀር በአዝመራው ገብታ ከጠዋት አንስቶ እስካሁን ያለማቋረጥ ስትቃርም ነበር ይላል። ምናልባት ያ የሆነ አይኑ ውስጥ እንድትገባ ያደረጋት አይደለ? አይኑ ውስጥ ገባች እና አየ፣ አስተዋላት እና ማለት ለምሳሌ ብዙ ጊዜ የምንጠይቀው ነገር አለ አይደለ? እንዴት ነው ጥሩ ሰዎችን ባልት ባል ምንድን ነው ሰዎችን የምናገኘው እንዴት ነው ብለን የምንጠይቃቸው ጥያቄዎች አሉ ከዚህ ጋር የምንማረው ነገር ይኖረናል አይደል የሥራ ኤቲክሳቸው አዎ ጥያቄሽ ነኝ ፕሮፐርሊ አንደሰው አሚን በህይወት ውስጥ ያላቸው ማንነት ሌላም ደግሞ እኔ የማየው ደግሞ ሌላ ምንድን ነው ቁጭ ብላ ነገሮች እስኪፈጠሩላት በዋዚያን እየጠበቀችዋል። በጣም የማልወደው ነገር እና የማልወደው ነገር ሳይሆን በጣም ተቆንጥሮ የወጣ ነገር አለው። እዚያ ብዙ ጊዜ ሴቶች ስለ ባለቻቸው ሲያ የሆነ በዋዚን እየጠበኩኝ አይነት ነገር እና ምንም ሩት ምንም የመጠበቅ ምንም አይነት ፖዚሽን ውስጥ አልነበረችም። የመጠበቅ ሁኔታ ውስጥ አልነበረችም። በጣም በህይወቷ ውስጥ ባለፈው ያለው ነገር ነው። እግዚአብሔር ባስቀመጣት ቦታ ቁጭ ብላ ስራዋን በቃ ኃላፊነቷን እየተወጣች ያለች ሴት ነች እንጂ ቁጭ ብላ ምግብ እስኪመጣላት ቁጭ ብላ ባል እስኪመጣላት ቁጭ ብላ ክብር እስኪመጣላት የምትጠብቅ ሴት አልነበረችም። እና እኛም ቦይስን እየጠበቅና ስንል ስራ ላይ ተሰማርተን ምርታማነት ላይ ተሰማርተን ቢሆን ያሰብ አሁን በተለይ በተለይ አሁን ላለው አስተሳሰብ ብዙ ሰዎች ላላቸው አስተሳሰብ በጣም የሚጠቅም ይመስለኛል። በተለይ አሁን ሴቶች ስራ ብዙ ቦታ ስራ ሲሰሩ ራሳቸውን ራሴቶች እራሳችንን ስናሳድግ በአጠቃላይ ስለ ስራ ብቻ ሳይሆን ስንማር በትምህርት ስንቀጥል ምናምን ምን ነው ስራ ስራ አልሽ ምን ነው ትምህርት ትምህርታልሽ ማግባት አትፈልጊም? እንደ ይባላል ማለት ነው ላይክ ለአንቺ የሚሆነው ሰው የሚያየሽ በምትሰሪበት ቦታ ነው ማለት ባለሽበት ቦታ ነው የምትገናኙ ቁጭ ብለሽ ያገኘሽው ባል ቁጭ እሱንም ቁጭ ብሎ ነው ያገኘሽው። ስንት ሰሪ ያገኘሽው ማለት ሲሰራ ነው የምታገኘው። በዛው በስራ ትቀጥላላችሁ ማለት ነው። ስለዚህ አሁን ላለው አስተሳሰብ ደግሞ እሷ ታርጌት አድርጋም አይደለም የሄደችው። እንደ ድንገት እኮ ነው፣ እንደ አጋጣሚ ነው እሱ ወገ ማለት ማን እንደሆነ ምን እንደሆነ የምታውቀው ነገር የለም። እዚህ ላይ ከምንረዳው አይ ምን እኮ ገመድ የነበረ ወደ ቦኤዝ እርሻ ደረሰች እንጂ የቦኤዝ እርሻይቱ ጋ ነው ብላ አጣይቃ ምን ፈልጋ አይደለም የሄደችው። ሺ ወንት ለሞት የወጣችው ምንድነው እህል ፈልጋ ነው። ምግቧን ለማግኘት መሄድ የነበረባት ወደ እርሻ ነው። እርሻ ስትፈልግ የሄደችው ቦኤዝ ጋ ነው። ግን ስለ ቦኤዝ ማንነት ተረርታ ቦኤዝና አጣይቃ ቦኤዝ ማን ነው ብላ አይደለም የሄደችው ኢት ዋዝ መንገዷ ላይ የነበረ ነገር ነውነበረነችጣያን ብቻ ሳይሆን አንዳንድ ጊዜ እንዲ ያረ የእግዚአብሔር ሰዎች የት ነው የሚገኙት? አሪፍ ሰዎች የት ነው የሚገኙት? የእግዚአብሔር ሴትስ የት ነው የምትገኘው? ምናምን ሰዎች ይጠይቃሉ አይደለ የሚገኘው ያ አሁን ለምሳሌ ተራራ መውጣት የምትወጂ ከሆነ እዛ መንገድ ላይ ማድረግ የምትፈልጊውን ነገር እያደረግሽ አንቺ የምትወጂውንም ነገር እያደረግሽ የምታገኙ ሰው እንትናችሁም አንድ አይነት ይሆናል። አይደለም? እና እሷ ለወጣቶችና በተለይ ላላገቡ ሴቶች መሆን የምትፈልጊውን ነገር በሙላት መሆን አሁን ትችያለሽ። ባል እስኪመጣ ባል መጥቶ ከዛ መጋዴ መሆን እችላለሁ። ያኔ በሙላት በቃ ነው ወይም ደግሞ ያኔ እግዚአብሔር በሙላት አገለግላለሁ ያኔ ምናምን አይደለም። በሙላት አሁን የምትሆነውን ነገር ስትሆን ያኔ አይኖ አይኑ ውስጥ ገባች ገብቶሻል። እንዴት ለምስ አሁን እንዴት ነው ትክክለኛው ሰውዬ እንኳን የሚያያት የሚያያት፣ እንዴት ነው? ምክንያቱም በውስጡ ያለው ማለት ነው። እሷ እኮ ፀሐይ መጥቷታል፣ ጠቁራለች። ምንም የሚታይ ነገር የለውም። አቧራ አለ፣ ምንም የሚታይ ነገር የለም ግን በሙሉ የውስጥ ማንነቷ ግን በሙሉ ተገልጧል። በሙሉ ማንነቱ ተገልጦ በቃ በስራዋ ከጠዋት እስከ ማታ ያለ መድከም የውበቷ የውስጥ ውበቷ እየወጣ ነው አይደለ እና ኢትስ ኪ ቲንግ ሶ ሰውዬው እስኪመጣ መጠበቅ የለብሽም እ ጀነራሊ የመጠበቂያ ወቅት የመጠበቂያ ሲዝን የሚለው ላጤነትን የሚለው ሀሳብ ምን ያህል ከእግዚአብሔር ጋር ጋር እውነትም እንደማይሄድ የምናይበት ምክንያቱም በዚህ ጊዜ ሩት ባሏ ሞቷል። ሲንግል ነች ግን ማንንም እየጠበቀች አይደለም። ምንንም እየጠበቀች አይደለም። ህይወቷን እየመራች ነው። ብዙ ያሉትን እያገለገለች ነው እና ምንም አምላኳንም ያው የጠጋሽ ነው ብለን ነው የምናስበው በዚህ ጊዜ አይደል? ሶ ማለት እኔ አሁን ሁሉ ብዙ ጊዜ የሚላለው ኦፍኮርስ ጓደኞቼ እንደሚያውቁት ባለ አገልጋይ ነው የእግዚአብሔርን ቃል ያስተምራል እና። ሁል ጊዜ ሰዎች የሚሉት ሚሉኝ ማለት ነው፣ እንግዲህ የተለመደው ነገር ሊሆን ይችላል። መቼም ባለሽ ያገኘሽ መድረክ ላይ ሆኖ ቆሞ ሲሰብክ አይቶ አያቺ ምናምን ብሎ ነው ያገኘሽ አይደል ይላሉ። እንደሱ ግን አልነበረም። እኔ መድረክ ላይ ቆሜ ሲሰብክ እሱ ከሌላ ሀገር መጥቶ ህዝቡ መካከል ተቀምጦ ነው የነበረውና ምንድን ነበረ ሰዎች ማንነታችንን እንዲያውቁን ራሱ ከልብሳችን ባለፈ እንዲያውቁን ከጸጉራችን ባለፈ እንዲያውቁን ቅምሻ እንዲያገኙ የእውነተኛ ማንነታችን የሚገለጥበትን ቦታ በድካም መስራት አለብን። በቃ በሙሉ ማንነታችን ያን ነገር ስንገልጠው፣ ምክንያቱም ያን ቀን ሲያየኝ፣ ብዙ ሴቶችን አይተዋል። ከእኔ የሚያማምሩ ብዙ ሴቶች አሉ፣ የበለጠ የሚያማምሩ ሴቶች አለ። ግን በህይወቱ ሊሄድበት እግዚአብሔር በውስጡ ካስቀመጠው አቅጣጫ ጋር የሚሄድን ነገር በዚያ ስራ ውስጥ አየ ማለት ነው፣ አይደለ? እና ያህ ነው የኔ ምስክርነት። በህይወቴ ያየሁት ነገር ምንድን ነው? ከዚያች ቀን ብቻ አይደለችም። ከዛም በፊት ከዛም በኋላ በነበረው ህይወቴ ውስጥ በእግዚአብሔር ቤት ስራ እኔ በአስራ ዘጠኝ ዓመቴ ምናምን ያወቅኩት የእግዚአብሔርን ነገር እንደማገልግል እንደምፈልግ ወይም ደግሞ ያ ጥሪው ውስጤ እንዳለ ያወቅኩትና ባሉን ያገባሁት በሀያ እና ሀያ ስድስት አመት ከዛ በፊት በሙላት ሙላት እግዚአብሔር ማገልገል እንችላለን በቃ እሱ ከእኛ ጋር እስካለ ድረስ እና ያ ደግሞ ይገልጠናል ውበታችንን ይገልጠናል በቃ መኳኳል ጸጉር ማበጠር ና ቆንጆ ሆኖ ሳለ ያ ግን ምንም ድፈራ አላደረገንም ከኛ የሚያማምሩ ብዙ ሴቶች ይኖራሉ አይደል እና የውስጥ ማንነታችንን እንዲያውቁ እንዴት ይሁን እንዴት ልታ እንዴት ነው የሚያገኙኝ ብለው የሚጠይቁ እህቶች ስላሉ ነው። የሚያገኙሽ የውስጥ ማንነትሽን በማስቀመስ ነው። በቃ በድካም በመስራት እንስ አሁንም እንደውም ከአንቺ ከአንቺ ካወራሹ ምስክርነትም ጋር አብሮ የሚሄደው ያ ጫጆቹን አለቃ ሲጠይቀው ስለ ታሪኳን ያወራለት በተ አነሳ አድርጎ ስለ ወሎ አማሩ ትል ተለተል ግን ከኖሃ ሚንጋ ስለ ታሪካችንም ሲወሳ ለዛ ሰው በተቻለ አቅም አይደለ ለእግዚአብሔር የተሰጠ ለእግዚአብሔር በሙሉነት እንዳልሽው በሙሉነት የተሰጠ ህይወት ከኖርን የኛም ታሪክ እንደዛ ስትወራ እንደዚሁ ለ እንዳልሽው ከኛ አቅጣጫ ጋር ለሚሄድ ሰው መሄድ ለሚችል ሰው የሚጣፍጥ ሆኖ ሊሰማ ይችላል ማለት ነው። ታሪካችንም አብሮ ይሄዳል። ከዛ ምን ሆነ ጠራትና አነጋገራት። በቃ በእሷ በጣም ተገርሟል ማለት ነው። ልጄ ሆይ ስሚኝ። እንግዲህ ወደ ሌላ አዝመራ ሄደሽ አትቃርሚ፣ ከዚያ አትራቂ። ከሴቶች ልጆቼ ጋር እዚሁ ሁኚ። ወንዶቹ የሚያጭዱበትን እርሻ ልብ እያልሽ ልጃገረዶቹን ተከተይ። ወንዶቹ እንዳስቸግሩሽ አስጠንቅቄያቸዋለሁ። ውሃ ሲጠማሽ ደግሞ እየሄድሽ ወንዶቹ ሞልተው ካስቀመጡት እንስራ ቀድተሽ ጠጪ አላት። የሆነ ነገሮችን ያሰካካላት ነው አይደለም ምን ምንድን ነው እስቲ እዚህ ጋር ቃል የገባላት አንድ አቅርቦት አይደል ውሀ እንድትጠጣ፣ እንድትቃርም ብሏል ሌላስ የሆነ ፕሮቴክሽን ለካ የሚያሰራም ነገር ነበረ ጎበዛዝቶቹ ምክንያቱም እሷ የውጭ ሀገር ሴት ናት። ምንድን ነው ማርጂናላይዝ ናት፣ ጥቃት ሊደርስባት እንደሚችል እንደውም ሌሎች ትርጓሜዎችን ስታነቡ ወንዶች በእነዚህ አይነት ሴቶች ላይ ጥቃትን እንደሚያደርሱ እናያለንና እና ከዚህ ሁሉ እንድትጠበቅ ይህንን ነገር ሲያዘጋጅላት እናያለን። ነው ኬሱ እነዚህ ሁለት ነገሮች ነው አይ ቲንክ የምናየው ሌላም ነገር ያዘጋጅቶላታል ልጃገረዶቹን ተከታይ አሁን በ ቲቶ ምዕራፍ ሁለት ላይ እንደምናየው ሴቶች ሴንስ ኦፍ ኮሚዩኒቲ ነው እዚህ ጋር ፈጠረላት። ኤግዛምፕልን ትልልቆቹ እሷንም እንዲረዳት እና፣ አዎ እዛ ላይ እንደሚለው ሴቶች መንቶርሺፕ አዘጋጀላት። እንዳልሽው ደግሞ ህብረተሰብ ደግሞ ፈጠረላት። ብዙ መልካም ነገር በአንዴ አዘጋጀላት። እና በተለይ በአትኩሮት ብናየው ወይም ያላሰብኩት ነገር እኔ የገረመኝ ነገር እዚህ ጋር ሁለቴ ነው እንደውም የተደገመው። ለምን በኋላ ናያሚ ራሷ አይ እዚህ ብትቆይሽ ይሻልሻል፣ ምክንያቱም ጉዳት ሊያገኝሽ ይችላል ይችላልና አለቻት ቁጥር ሀያ ሁለት ላይ እና ወጥቼ ልቃር መስተል ራሷን ለጥቃት የሚያጋልጥ አይነትም ቦታ እያደር እያወጣች ነው ራሷን ያለችው እና እዛ ላይ ብዙ አገኛለሁን ብላ የምታስበው ነገርም አይደለም፣ ግን እግዚአብሔር ያንን መልካም ዝግጅት ስላደረገ ጥግጥግ ያሉትን አታጭዱ አላቸው እርሻውን። ከዛ ልንብቻ ብቻ አለም የሚወድቅባችሁን እንኳን እንዳታረሱ ብሏቸዋል። እግዚአብሔር ለድሆችና ከውጭ ለመጡ ለእንግዳዎች፣ ለባይተዋር ሰዎች ተውላቸው ብሎ ያለውን አሁን ከስር ከስር እሱን ለመልቀም ነው የምትሄደው እዛ ላይ ግን አደጋ የሚያጋልጣት ነገር እንደነበር እናያለን። እና ከሷ ባህሪ ይሄንን የምንረዳው ነገር ምንድን ነው? ድፍረቷን አይደለም ምንድነው የሚባለው ቆራጥነቷንና መጽሐፍ ቅዱስ ምን ይላል? ሰነፍ በቤቱ ሆኖ በር ላይ ጅባል ይላል ይላል ቤቱ ተኝቶ ጅባል ይላል አይ ሰደፍ እንደሱ ነው። ቆይ ተሆነ በቃ የሚያስፈራራው ነገሩን ሊቆጥራል ይቆጥራል። አ የሚያስፈራሩ ነገሮችም አሉ። ጻድቅ ግን እንዳንበሳ ነው ይላል። ሀጥስ አይነኩት ኮሽ ሲል ይደነግጥና ብዙ ምክንያት። ጻድቅ ግን ቦልድ ነው፣ እንዳንበሳ ደፋር ነው ይላል። እዚህ ጋር ግን ሳስበው እ ሜቢ ወደ በሌላ ክፍል እንመጣበት ይሆናል ግን ያው ስለ ሩት ትንሽ ካወራና ይቀር ስለቦየዝም ማንነት ሳስብ ለሴቶች በጣም ጥሩ ምሳሌ ነው። ሳይሆን ኦኬ ማንነው እኔ ማስበው ማንነው ኮንሲደር ማድረግ ያለብኝ ብለን ስናስብ አሁን የጠቀሻቸው ነገሮች ጥበቃ፣ አቅርቦት ኢቭን ኮሚዩኒቲ የሚለውን ነገር ህብረት የሚለውን ነገር ስናስብ፣ በዚህ ጊዜ ቦይዝ አላገባትም በገና በስንት ሰዓት እንኳን አልተዋወቁም ማለት እንችላለን። ግን በዚህ ሁሉ ውስጥ የወንድ ሚና ምንድነው? የወንዶች ሚና ማህበረሰብ ውስጥ ምንድነው ብለን ስናስብ በተለይ ቅድም እንደሽ ቁጥር አምስት እግዚአብሔር እንደሚያ እግዚአብሔር እንደሚፈራ ትንሽ እናያለን። እንደዚህ አይነት ሰዎች ምን አይነት ምን አይነት እይታ ነው ያላቸው ለሴቶች ሊኖራቸው የሚገባው ምን አይነት እይታ ነው ለማህበረሰቡ ሊኖራቸው የሚገባው ብለን ስናይ እዚህ ጋር በጣም በጣም ጥሩ ምሳሌ እናያለን እና በዚህ ጊዜ እንደውም እሱ እሷን ኢምፕሬስ ለማድረግ ወይም እሷን ቆይ እስቲ እንትን ልበላት እያለ ለአስደስታት እያለ አለ ሲጀመር ይህንን ኮንቨርሴሽን ይህን ንግግር እራሱ እየሰማች አይደለም እኮ እሷ ከአጫጆቹ አለቃ እየተነጋገረ ነው። እና ግን ለእሷ እንደዚህ የሚላት ነገር በጣም ልብ የሚነካ ነገር ሆኖ አገኘዋለሁ። እና እኛም አንዳንድ ጊዜ በተለያ ኦፍ ኮርስ ሴቶች ኦልሬዲ ድሃም ባይሆኑ ምንም ባይሆኑም ኦረዲ ማርጂናላይዝድ ወይም ይሄ በቃ የምናየው እንደ ማይኖሪቲ ልናያቸው እንችላለን። አንዳንድ ሲትዌሽን ውስጥና ግን እንዴት እሱ የተሰጠውን የወንድነት ሚና እንዴት ተላብሶ፣ እንዴት እንደሚያቀርብላት፣ እንዴት እንደሚሆን ሳይ ይሄ ሰውዬ ጥሩ ሞዴል ነው። ጥሩ ኤግዛምፕል ነው። ምን አይነት ሰውዬ ብለን ስናስብ ማለት ነው። በጣም አሪፍ ፖይንት ነው የነሳሽው። ቅድም ስናይ የነበረው እኛ በስራ ቦታ ስንሰራ ነው የምንገኘው መታየት የምንችለው የሚለውንም ስንሰራ እራሱ አንዳንድ እህቶቹ የሴቶቹ እኛ ራሴ ላይ ማዋለው በጣም ከመፈለግ የተነሳ ደስ ይላሉ። ሊያብረሽ ሆነሽ ስትሰሪ ብቻሽን ከምትሰሪ ኮምፕሮማይዝ ልናደረግ እንችላለን። እኔ እሰራለሁ፣ እሺ መስራቱን እኔ እሰራለሁ። እሱም ባይሰራውም ችግር የለውም አብረ መሄድ እንችላለን። መሆን የለበትም ምክንያቱም ወይዝ እዚህ ጋ ያሳየው እሷ እንዳለችው ያለችው ተመችቶኛል፣ እሷን ለማስደሰት ወይ ስለወደዳት ወይ ቆንጆ ስለሆነች ጥሩነቴ ላሳያት ብሎ ሳይሆን የእግዚአብሔርን ስራ እየሰራ ነው ያለው። የቅድም ያነበብናቸው ህጎች አሉ። በቃ የተሌተ ድሆችን የጠራው የተቸገሩትን ተንከባከቡ ይላል እና መጽሐፍ ቅዱስ ጊዜ ላይ ደግሞ ተደጋግመ የምናየው እግዚአብሔር ስለ ድሆች ናምን ስለሚያወራ ባሎቻቸው የሞቱባቸው ሴቶች በጣም ይመጣሉ። ደጋግመ እነሱን ተንከባከቧቸው አብሯቻቸው ሆኖ ይባላል። ምክንያቱም በእነሱ ጊዜም ድጋሜ ማግባት አይችሉም። በዘርካ ስለዚህም ሰው ስለሌላቸው ተንከባከባቸው ይባላል። ስለዚህ አለቃውን ሲጠይቀው ባላሞተባታል አብራት የመጣችሁ ስለዚህ እግዚአብሔርን የሚያቅሰው የሚያደርገው ይሄንን ነው ከእሷ ጋር ምንም ነገር ሳይሆን፣ እኔ እግዚአብሔርን አውቃለሁ፣ እግዚአብሔር ድንከባከባት ይፈልጋል እንከባከባለሁ። እሱ ነገርንም ማየት ያስፈልጋል። በጣም ኢቭን ለጋስነቱ ራሱ ዴ በጣም እኮ ነው ያንበሸበሻት አይደል እንዴ? እና በቃ ደግ ነው ማለት መጎዳቷን አይቶ አልናቃትም። የእግዚአብሔርን ባህሪ እናይበታለን። ልብሷን አይቶ መጎሳቆሏን አይቶ መከራ ሲጨምርባት አናይም ወይ፣ ሲንቃት አናይም። እንደውም ያጎነበሰውን ቀና የማድረግ ማንነት አለው። እና አንድ ፖይንት ለመናገር እዚህ ጋ እንደውም አንድ ነገር ለመተው ብዙ ጊዜ የምናገባው ሰው ማንን ላግባው ነው ማን በሚለው ጥያቄ ውስጥ ሁልጊዜ ጊዜ ከኛ የሚበልጥ ከኛ የሚሻል እና እኛ ሕይወት ላይ የሚጨምር ሰው ነው ሁል ጊዜ የምናስበው። ጥሩ ነው በእርግጥ። ግን እዚህ ጋር ግን የምንረዳው አንድ ነገር አለ። ነገሮቹ እንዲሰካኩ እሷም አብዝታ ነው በድካም የምትሰራው፣ እዛ ቦታ ላይ ሳትቆጥብ ነው የምትሰራው። እሱም በጣም ነው ለጋስ ነውና ከዚህ ጋር ሳስተያየው አንዳንዴ እንደው በተለይ እህቶች በተለይ እህቶች ሰውን አይቶ ከውጭ አይቶ የምንገመግመው ነገር በጣም ብዙ እንቁ የሆኑ ነገሮች እያመልጡናል ብዬ አስባለሁ። ለምሳሌ እኔ አሁን ባልን ሳይ እንዳይ በምንኖርበት የነበረበት ሀገር ውስጥ ስንኖር እኔ እሱ ከሌላ ከአገር ነበረ። እኛ የምንኖርበት ሀገር የመጣውና ገና መምጣቱ ስለነበረ ገና መኪና አልነበረውም፣ ምናምን አለ ምንም ነገር አልነበረውም። ሀገሩ በረዶ ነው። አገኘዋለሁ፣ በእግሩ ይሄዳል፣ በእግሩ ይሄዳል። ነው መኪና አለች ምናምን ነገር ና እና ይኖ ልባችን ለምንድን ነው በሰው ጎንበስም አይለው ሁልጊዜ ወደ ላይ ብቻ የምንፈልገው ለምንድን ነው? አላለ ሰዎች አዳኝ እንደሆነ አልተጠራንም፣ ግን እግዚአብሔር ሰዎችን በልባችን ሲያስቀምጥ ምን ይሆናል? እኔ አቀናዋለሁ ማለት ለምን አንችልም አላደል? ግን መጨረሻ ላይ እኔ አይደለም የሚያነቀናው፣ እሱ ነው። ብዙ ያስጌጠኝ ለእውነቱ ግን እንደ ያንን አስተሳሰብ እግዚአብሔር ያከብረዋል ይመስለኛል። ሁልጊዜ እህቶችን ሳገኛቸው ሳነጋግራቸው የሚመኙት የሚመኙትና የሚያስቡት አንደኛ በጣም ቁሳዊ ነው፣ ሁለተኛ በቃ ያ እና ወደ ሩት እንመለስ። እንመለስና እዛ እዚህ ጋ እንትን ሚላል ለአማት ላማት ያደረግሽውን ነገር ሁሉ ፈጽሞ ይሰምቻለሁ። ይሄ ሰውዬ በደንብ የሰማ ማለት በቃ መቃረሟን፣ ስራ መስራቷ ምናምቻ አይደለም። ቅድም ዲያናም ብለዋለች ወደ ኋላም ያረግሽውን ሰምቻለሁ። ከዛ ይመርቃታል። አይ ቲንክ ይሄኛው ይሄኛው ምርቃት በጣም ያሳዝነኛል። በቃ እግዚአብሔር እንደ ስራ ሽስጥሽ። ማለት እቺ ሴት ክፉ ነገርም ሰርታ ቢሆን እኮ እንደ ስራ ሊሰጣት እየመረቃት ነበረ። እና እንደ ስራ ሽስጥሽ ከክቦች በታች መጠጋውኝ ይሄንን ሲል እግዚአብሔር አምላክ እሱ የሚያመልከውን አምላክ ነው። በሱ አምላክ ስም ነው እየመረቃት ያለው። ደሞዝሽን ፍጹም ይሁን፣ በእግዚአብሔር ዘንድ ደሞዝሽን ፍጹም ይሁን። አይ ቲንክ በዛ ጊዜ መባል የሚችሉትን መልካም መልካም ምርቃቶች በሙሉ ይመርቃታል ግን ይህንን ያደረገው ሚስቱ ስለምትሆን ወደፊት ሳይሆን ለአማቷ ያደረገችውን ቸርነት አይቶ፣ በዛም ላይ ተጨማሪ ደግሞ ከቸርነቷን በላይ ተከትሎ መሄድ እኮ ትልቅ ቸርነት ነው። ማለት ብትቷ ለመላክ እኮ ብቻሽን ሂጂን ብሎ እኮ መመለስ ይቻል ነበርና ትታታ ለመላኳም ትልቅ ቸርነት ነውና ለዚህ ቸርነት እግዚአብሔር እንደ ስራሽ ይስጥሽ፣ ይባርክሽ፣ ይጠብቅሽ ደሞዝሽን በእሱ ፊት ፍጹም ይሁን ይላታልና በቃ የምር ያደረገችው ነገር ተሰምቶታል። አምላኳን ጥላን የመጣቸው ይሄ ሁሉንም ቅድም ባለፉ የተነጋገርናቸውን ነገሮች በሙሉ አውቋል፣ ተረድቷል ማለት ነው። ምን ያህል ሰክሪፋይስ አድርጋ ምን ያህል ዋጋ ከፍላ እዚህ ቦታ ላይ እንደምትገኝ ሰምቷል። ከነገር ም ሁልጊዜ የምንዘራው መልካም ዘር ያገኘናል። ለአማቶ አሁን እኛ አገር ባህል ላይ እውነት እንነጋገር፣ ከአማቶች ጋር ያለው ጦርነት የሚገርም ነው አይደለ እና እንዴት ነው? ከአማቶች ጋር ያለውን ወዳጅነት የእግዚአብሔር ቃል እንዴት ነው እንድንሆን ምሳሌዊ አድርጎ የሚያስቀምጠውን ነገር ነው እና በተለይ ላገቡ ለና ለሚስቶች በተለይ ልጆች ላላቸው በተለይ ወንድ ልጆች ላላቸው አንድ ቀን አማት ትሆኛለሽ እና ዛሬ የዘራ ነው መልካም ነገር ነገ እንደሚያገኘን ማሰብ አስፈላጊ ነው እና እግዚአብሔር ቃል እዚህም ጋር አማቱ የሆኑትን ሰዎች በምን መልኩ ማየት እንደሚገባም እዚህ ጋር ያስተምረናል ማለት ነው። እንደገና ባይተዋር ሰዎችን፣ እንግዳ ሰዎችን እንዴት ማየት እንዳለብን ከሌላ አገር የሚመጡ እኛም አንድ ቀን ተሰደን እናቅ ነበር ወይም ደግሞ ከአሁን በኋላ መሰደድም ሊመጣ ይችላል እና በሀገራችን ተሰደው የሚመጡት ሰዎችን እንዴት እናያቸዋለን? ይህንን ስል ፈረንጅ ወንድምህቶቻችንን ብቻ ሳይሆን ሶማሌዎቹንስ፣ ቻይናዎቹንስ፣ ኤርትራውያኖችንስ የተለያዩ አገር የሚመጡትን ሰዎች አቀራረባችን እንዴት ነው? የእግዚአብሔር ቃል ከዚህ ምን አይነት ምሳሌ ተውልናል የሚለውን እናያለን አይደል? በጣም በጣም በጣም እናያለን። ግሬትፉል ትሆናለች አይደል? እሷም እሷም በጣም እንትን አትልም። በግንባሯም ተደፍታ በምድር ላይ ሰገደች። ለኔ ስለመቀበል በዚህ እንዴት ፊት ሞገስ አገኘው ብላ ጠይቃለች። እኛ ምን ሆን እንዴ? እንትን አድርጌ እንትን አድርጌ እንትን አድርጌ ያደረለ ያ ጊዜ ደስ ነው የምንለው ይመስለኛል ግን እቺ ሴትዮ አሁንም ሀምብል ናት። እቺ ሴት ሴትዮ እያልኩ አታቸገርኩ፣ በጣም ሀምብል ናት። አሁንም እራሷን ዝቅ ታረጋለች። በቃ እኔ እኮ ካንተ ውስጥ አይደለሁም ካንተ ወገን አይደለሁም ካንተ ወገን ሳልሆን ካንተ ባሪያም ሳልሆን ላይክ የባሪያዎቹ እንደ አንዲቱ ሳልሆን አጽናንተ ይኸኛል ትለዋለች። አንደኛ በጣም በጣም ሁለት ነገር ያለው እዚህ ጋር ሩት ስታረግ አንደኛ በጣም ግትፉል ትሆናለች። በጣም ታመሰግናለች። ሞገስ በፊት ስላገኘ በጣም አመሰግናለሁ ትላለች። ሁለተኛ ደግሞ እንዳጽናናትም ትነግረዋለች። ለመጀመሪያ ጊዜ በሩት ጭንቅላት ውስጥ ተስፋ የሚባለው ነገር ያበራ ይመስለኛል። መጽናናት ማለት ለመቃረም የወጣችው ናት። በማታቀው ምድር ላይ ነው የወጣችው በማታቀው እርሻ ላይ ነው ያለችው የሻው ጌታ ምናምን ቢሆን ችግር አልነበረም። ባለቤቱ ነው፣ እያጽናናታለሁ ስለዚህ ለመጀመሪያ ጊዜ ተስፋ በቃ ነገ የሚለው ነገር እሱ የሰጣት ይመስላል። ነይ ተመለሸሽ፣ ነይ ፕሮቴክት አደርግሻለሁ፣ ጠብቅሻለሁ፣ ሰዎቹ እንዳነኩ ብያለሁ፣ እዚህ ነይ፣ ከሌላ እርሻ ነይ፣ የትም እንዳትሄጂ እዚህ ጋር የሚያስፈልግሽን ሁሉ እሰጥሻለሁ ብሏታል እና ለመጀመሪያ ጊዜ በሩት ሕይወት ውስጥ ተስፋ የሚባለውን ነገር ያለመን ለመላት እሱ እንደሆነ ይታያል እዚህ ላይ እና እሷም ደግሞ ለዚህ ለተሰጣት ተስፋ ኦ እሺ ብላ አይደለም የሄደችው በጣም አመስግና በጣም ይሄ በግንባሯ ተደፍታ እስከ መስገድ ድረስ የደረሰ ምስጋና ነበር እያቀረበች የነበረውና እሱን ፓርቲ ገርመኛል ወንደርፉል በጣም ደስ የሚሉ ነገሮች ናቸው ያየ ነው ሌላው ደግሞ እዚህ ጋር የምንረዳው ነገር ቦኤዝን ከአበ መልክ ጋራ ስናስተያየው አቤ በዋዝ በምን አይነት ጥንቃቄ እግዚአብሔርን ቃል እየወለደ ነው ማየት እንችላለን። አሁን እዚህ ጋር ይልቁንም የታሰረው ነዶ ላይ ጥቂት ጥቂቱን ዘለላ የመዛችሁ በመጣል እንድታነሳው ተውላት፣ አታስቀይሟት የሚለው ይሄ ለመንግዶች እና ለድሆች የተሰጠውን ትእዛዛት በጣም ሲከተል እናያለን። ሌላው ደግሞ በምዕራፍ አንድ ላይ ቁጥር አስራ ስድስት ላይ የመጽሐፉ ዋና ክፍል ነው ብለን ያተናገር ነው ቃል ነበር አደለ ራሷን ትታ የተሰደችችበት ነገር አምላክሽ አምላኬ ህዝሽ ህዙ ያለችበት ነገር እዚህ ጋር ሲደገም እናያለን። ወይም ቦአሲ ደግሞ እናያለን። ቁጥር አስራ ሁለት ላይ ስላደረግሽ ሁሉ እግዚአብሔር ዋጋሽን ይክፈልሽ እና በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ። እቺን ነገር እንድንመለከት አትፈልጌ ነው። ወደ እግዚአብሔር መሰደድ እንደገና መልሶ እዚህ ጋር እንደ ሁለተኛ ሲደግመው እናያለን። ይሄ ነው በክንፎቹ ጥላ ለመሸሸግ እንደ ጠባቂና ቤት አድርገ ይሁነኝ ብለሽ አማልክቶችሽን ፈተሽ ያገባሹ እግዚአብሔር እያለ ያንን በጣም አንተሽ ሲሰጠው እናያለን። ምን ታያላችሁ እዚህ ላይ? ይሄ ነው ዋናው ነገር። ከዛ በኋላ ደግሞ ወዲያው እንደ አንዱ ይቀበላታል። ማለት ኦኬ እሺ፣ እህል ሰጥቼሻለሁ፣ ፕሮቫይድ አድርጌልሻለሁ፣ ጠበቃ አዝዤልሻለሁ፣ ነገር ግን አሁን አንቺ እንደ ስደተኛ ነሽ ብሎ አይደለም የሚተዋት በምሳ ጊዜ ምሳ በቀረበም ጊዜ ነይ እዚህ እንጀራ ቢ ሆምጣጤው ይሄ ማለት ለእነሱ የተዘጋጀው እኮ ነው። ለጎብዛዝ ስቱ የተዘጋጀ ምግብ ነው እንጂ ለሚቃርም የተዘጋጀ ምግብ አይደለም። ይሄ ምንድን ነው በሚያርሱበት ጊዜ በሚያጭዱበት ጊዜ አዝመራውን በሚሰበስቡበት ጊዜ ሲያርፉ ለምግብነት የተዘጋጀላቸው ቦታ አለ። እሱ ቦታ ላይ ቅረቢ ይላታል ማለት እዛው አላስቀራትም። ቅረቢ፣ ጥቀሺ፣ ውሺ፣ ውጪ፣ ጠጪ ማለት በቃ ከሷ ያለፈ ፕሮቪዥን ነበረ። ከእሷ ያለፈ ነገር ነበር የሰጣት በላችም ጠገበችም ይላል። ላይክ ጠገበችም፣ እንደው አተረፈችም ይላል ላይክ እንጀራውም በሆምጣጤ ውስጥ አጥቅሺ ያላት ባጫጆቹ ማጠገብ ተቀመጠች። የተጠበሰም እሸት ሰጣት በልታም ጠገበች፣ አተረፈችም። ስለዚህ ቸርነቱ ቅድም ፍጹም እንዳለችው ቸርነቱ የሆነ ሊሚትድ አልነበረም። በቃ እና ብዙ ጊዜ እችን እናረግ እናረግና ከዛ የኛን ህይወት አናደባልቀውም አይደል? መልካም ነገር ስናረግ ይሄኛው የኔ የመልካምነት ህይወት ነው፣ ይሄ ደግሞ የኔ ህይወት ነው በሁለቱ መካከል ትልቅ ቦርደር ላይን አለ በህይወቴ የለም የማያውቁ ነገር ነው ማለት ለመርዳት ምትችይውን ያህል ትረጃለች ትረጃለሽ ነገር ግን የራስሽን ህይወት አፌክት እንዳያደረግብሽ አትፈልጊም አይ ቲንክ እሱ ግን የሱ በቃ የነበረውን ፕሮቪዥን በሙሉ አውጥቶ እንኪ ነይ ተደባለቂ እንደኛ እንዳንድ እንደ እንደወገኔ ትሪት አረግሻለሁ የሚል አስተያየት ያለው ይመስለኛል እዛ ከአጫጆቹ ጋር ከሁሉም ጋር ተደባልቃ እንዴ you are part of my community ነይ ብሎ ስብስብ አድርጎ የመያዝ እንትን አለውና እሱ የሱ ከእግዚአብሔር የተማረው ልብ ይመስለኛል። አይ ቲንክ ቅድም ፍጹም ያነሳችው ጥቅስ ቁጥር 12 በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ የመልስልሽ ይመልስልሽ እንደ ሞር የማይበት እንዳንሳሳት ሩት ተማምና የመጣችው ናኦሚን ብቻ አይደለም። ተማምና የመጣችው በክንፉ ጥራ ስር ልታድረ የመጣችው በእስራኤል አምላክ እስራኤልን አምላክ ተከትላ ነው የመጣችው። እና ሞር የልቧን አቋም በጊዜው ያጠራልናል ወይም የበለጠ ያሳየናል ብዬ አስባለሁ። እና እውነትም ደግሞ በክንፉ ጥራ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትርፎ ይመልስልሽ። እንደ አብሮ ከ ከመሸሸግ ጋር ቆይተና ማለት ታሪኳንም ስናየው የበለጠ እግዚአብሔር እውነትም እንዴት እንደሸሸጋት እንዴት ከሁኔታው ካለችበት ሁኔታ እንዴት እንደሰወራት እናያለንና እሱን ትንሽ አይበታለሁ። በጣም ከሱ ተጨማሪ ደግሞ ሳስብ የነበረው ይሄ ቆራጥነትና በጣም ስራ ወዳድ መሆነቷ፣ ቀላል አልነበረ ምክንያቱም ምግብ የላቸውም፣ ነው እሷም ድሃዎች ናቸው። ባዶ እጃቸውን ነው የመጡት። ሩት ደግሞ ለባህሉ አዲስ፣ ገና እየተዋወቀች ነው ባህላቸውን፣ እንደሆነ የተሰጣቸው ህግ የሚኖሩበት ህግ ምናምን። ስለዚህ እግዚአብሔርን ገና በህዝቦቹ እያወቀች ነው፣ አብራቸው በመኖር ማለት ነው። ከሰማችሁ ካላት እምነት ከነሀሚ ውጪ ማለት ነው፣ እነሱ መሀል ገብታም። ስለዚህ ወጥቼ ልቃርም ብላ ስትወጣ ቀኑ ሙሉ እንደሰራች ይናገራል። እና የቃረመች ነው የቦኤዝ እርሻ ጋር የደረሰችው። ከዛ ደግሞ ልክ ቦይስ ከሚናገረው ንግግር እኔ እጠብቅሻለሁ፣ እንዳይነኩሽ ነግራቸዋለሁ ሲል በምትቃረሚበት ጊዜ ችግር እንደሚፈጠር ሰዎች ሊያጠቆሽ እንደሚችሉ ይሄ ሁላ ጣጣ አለው እና እምታጉረመርም አይነት ሴት አይደለችም። ህዝቡ የእግዚአብሔር ህዝቦች ለኔ ጥሩ አልሆኑልኝም፣ ድሀዎች ነን ያው የምታውቀው ባህል የሰማችሁ መቃረም እንደሚችሉ እርሻቸውን ሲያርሱ ወይ ሲያጭዱ ወይ ሲሰበስቡ ምራቸውን ለድሆች እንዲያስቀምጡ ምናምን የሚለውን ህግ ትሰማለች። መቼስ ለዛ ነው ልቃረም የምትለው። ግን እነዚያ በምታደርግበት ጊዜ ጥቃት የሚደርስባት ከሆነ ለማግረም ረም ቀላል ነው እሱ ብዙ ላታኝ ቀኑ ሙሉም የሚያሰራ ከሆነ ለስንፍናችን እንደ ይቅርታ አርገን እንደ ኤክስኪዝ አርገን መስጠት እንችላለን። እኔ ሰነፎኜ ሳይሆን በቃ አልኩ ወጥቼ ያልኩት ግን እሱን አልፋ ገፍታ መሄዷ ነው። እንድትረዳም ቦይዝን ያስነሳሳው እሱን መስማቱ ነው። ቀኑ ሙሉ ባለው ጥቃት ባለው ምናምን፣ እሱን አልፋ እሰራለሁ እግዚአብሔርን አምኗለሁ። ግን እምጠብቀው እያግሮ መረምኩ ሳይሆን እየሰራ ነው እምጠብቀው። በመንገድ ላይ እግዚአብሔርን አገኘዋለሁ እሚለው ብለሃቷ ነው። እሱንም በደንብ ያን ያህል ሄዶ እንዲረዳት የገፋፋ ብዬ አስባለሁ። እግዚአብሔር የእስራኤል አምላክ፣ በክፎቹ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትርፍፎ ይመልስ የሚለው ይሄ ሀሳብ ተደጋግሞ ሲመጣ፣ ሩት ለምን የማቴዎስ ምዕራፍ አንድ ላይ እንደተገኘች ያስረዳናል ማለት ነው። ምክንያቱም እግዚአብሔር ወደ እርሱ የሚሰደዱትን ይወዳል፣ ይፈልጋል። በህዝቦች መካከልም አይለይም። እስራኤላውያንን እግዚአብሔር የወደዳቸው እንደ እስራኤላውያን ስለሆኑ ምን? ለምን አፍንጫቸው ስለረዘመ ምን? ስለሆኑ እግዚአብሔርን እሱን አምላካቸው ስላደረጉ ነው በቃ። ቁም ነገሩና የእሷም ህይወት ከሌሎች ሴቶች በዛ ጊዜ ራንደም ነበረ ስትይ ነበር አይደል? በቃ የሆኑ ሰዎች ከሌሎች ሰዎች ሁሉ ድንገት ለውጥ ሊመጣቸ ልቧ ወደ እግዚአብሔር መሸፈት ሲጀምር፣ ወደ እግዚአብሔር መሸሽ ሲጀምር ስታዩ ያኔ ታሪክ ሲለወጥ በቃ መስመር ስትይዝ ህይወቷ ታገኛላችሁ ልክ እኔ ምዕራፍ 16 ላይ ቁጥር 16 ላይ ቅርታ ምዕራፍ 1 ቁጥር 16 ላይ አምላክሽ አምላክ ህዝብሽ ህዝቤ ሲባል ያኔ ገና እግሯ ወደ በዝ እርሻ ያቀና አቀዳበት ልብ የልብ እግር ነዋ የሚሄደው አይደል ልብሽ ወደ እግዚአብሔር አምላክ መቅናት ሲጀምር እግሮችሽ ወደ መከር መቅናት ይጀምር ወደ ተፈጠርሽበት ዓላማ መቅናት ይጀምራሉ እና የሚያስተምረን እዚህ ጋር የምናየውም ይሄን ነው ልብ ባችን ወደ እግዚአብሔር እንዲ እንዲሸፍት እና እንዲሄድ ነው የምናየው። ከዛ ምዕራፍ ሁለትን ለማጠቃለል ሌላ እናንተ በውስጣችሁ ከዚህ ጋር ካያችሁት ለየት የሚል ነገር ስለሱ ቸርነቱ ተነጋግረናል። ስለ በናኦሚና ገሩት መካከል ስለነበረውም ንግግር ስናይ እሱን ይመርቁታል። ይሄ በቃ አንድ ነገር ገባት አሁን አሁን ኦኬ ገባ ነው የመጣንበት። ይሄ ሰውዬ ዘመዳችን ነው አደለም ትላል የት ስትቃርሚ ዋልሽ? ቦይዝ ይባላል ስትላት፣ ኦ ኦ ዋለች ነው ኦ ኦ አለች ነው። እግዚአብሔር አሰበናች ለሞቱትንም በህያው የእለት ያለ ነው። እግዚአብሔር የሰውየንም የመቤዠት ግዴታ ስላለበት አለበት። እግዚአብሔር እያሰበን ነው። በቃ ማለት አሁን በቃ በእግዚአብሔር መስመር ላይ እንዳለች ተለ ግን እኔ በጣም ገረመኝ። እንዴት አስቀድማ እስካሁን ድረስ መቼ ምን ነገረኝነት ሊሆን ይችላል። ድሮ ወታ ወደ እርሻው ስትሄድ አልነገረቻትም እንዴ ወንዶቹ እንዲህ ነገር እንደ ሊያደርጉ እንደሚችሉ። እሱ ነው የነገራት በኋላ። አይ እነዚህ ወንዶች ጉዳት እንዳያደርሱብሽ ምናምን ብሎ ሲላል በኋላ ልክ ነው ጉዳት እንዳያደርሱብሽ አለች። መጀመሪያ ግን በቃ ሂጂ ብቻ ነው ያለቻት። ይሁን ሂጂ በቃ ነበር ያለቻት። እና ትንሽ ስቲል አንድ ነገር እንድናስተውል ነው። ትንሽ ስቲል የማየው ምክንያቱም ይጻፍ ነበረ አይደለ? እኔ ያውም አስጠንቅቃት እንዲሁ የሚባሉ ወንዶች አሉ፣ እንደዚህ ነገሮች አሉ እና ብላ አስጠንቅቃ አስታጥቃ አላከቻትም። በቃ ሂጂ። ምክንያቱም ስቲል በቃ እንትን ነው አለ መሰለኝ። ልዩነት እና ምንድነው ልባችን እንዲበረታ ነው ይሄን የምለው። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም እና አንዳንዴ የተጠነቀቀልን ሳይመስለን ሲቀርሰው፣ ወይ ያሰበልን ሳይመስለን ሲቀርሰው፣ ለቃ አልሄደችም። ቅድም ነው ሚን ዳያና እንዳለችው አምን አይመጣችሁ እግዚአብሔርን ስለሆነ እግዚአብሔር አይተውም። እና ከሰዎች ጋር ነው የምንኖረው፣ ግን ሁልጊዜ ሁል አይመችም። ሁልጊዜ ተቀባይነት ያገኘን አይመስልንም። ሁልጊዜ የተጠነቀቁልን ተጠነቀቁልን ላይመስልን ይችላል። ግን እግዚአብሔር ከዛ በላይ ሃያል ነው፣ ጥንቁቅ ነው። እሱ ደግሞ ጣልቃም ይገባል። እና ያህንን ነው እዚህ ጋ እኔ እያየሁት ነው ያውሚ መጨረሻ ላይ ልክ ነው። ሌላ ሰው አዝመራት እጅ ጉዳት ሊያገኝሽ ይችላል አለቻት ይላል ቁጥር ሀያ ሁለት ላይ ቅድም አላልሻትም ነበረ። ስለዚህ ከምዕራፍ ሁለት የምንማረው ነገር ዋናው ክፍለ ነገሩ ዋናው ቁም ነገሩ የምናገኘው ቁጥር አስራ ሁለት ላይ ነው። እሱም ወደ እግዚአብሔር ስለ መሸሽ የሚያወራው ክፍል ነው። ስለዚህ አንድን ሰው ከሌላ በምን ይለየዋል? ወደ እግዚአብሔር መሸሽ ወይም አለመሸሽ፣ እግዚአብሔርን ጥላ ማድረግ ወይም አለማድረግ። ስለዚህ ዕብራይ ምዕራፍ ስድስት ላይ ምን የሚል ቃል አለ? እግዚአብሔርን ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጎናል። ና እና የእግዚአብሔርን ተስፋ እግዚአብሔርን ራሱን ለመያዝ ወደ እሱ የምንሸሸው ሽሸት ብዙ የምንተወው ነገር ከኋላ ይኖረናል። የምንተዋቸው አስተሳሰቦች፣ ቤተሰቦች፣ ወዳጆች፣ ጓደኞች ሊኖሩ ይችላሉ። ወደ እግዚአብሔር ስንሸሽ ግን እሱ ብርቱ መጽናናት ይሆነናል። ትተን ለምንሄደው ነገር መጽናኛ እግዚአብሔር ራሱ ይሆነናል እና ከሌላ ከእሷ ደግሞ የምንማረው ነገር የውስጥ ውበት እንዲኖረን አንደኛ ጴጥሮስ ብራፍ ሶስት ላይ የሚናገረው ቃል ነው እና አሁን ጸልካ ና ጋር ጸልያን ይህንን ክፍል እንጨርሳለን። እግዚአብሔር ሆይ ስለሰጠን ጊዜ እጅግ አድርገን እናመሰግናለን። በአንተ እግር ስር ቁጭ ብለን እነዚህን ቃሎች መማር እንድንችል እግዚአብሔር ሆይ ልብህን ማወቅ እንድንችል እድል ስለሰጠን እጅግ አድርገን እናመሰግናለን። አባቱ ይጸልያሉ። አሁን አንተ ወዳንተ የሚሸሹትን ወዳንተ የሚሮጡትን እግዚአብሔር ሆይ እንደምትጠብቅ እንደምትከልል አውቀን እግዚአብሔር ሆይ በሕይወታችን ሁሉ ሁሌ ወዳንተ መሮጥ እንዲሆንልን እግዚአብሔር ሆይ እዚህም ላለ ነው ይሄንን ለሚመለከት ለሚያይ ሰው ሁሉ እግዚአብሔር አባት አይምሯችን ልባችንን እንድትከፍትና እግዚአብሔር ሆይ ወዳንተ መገስገስና ወዳንተ መምጣት የምንችልበትን አቅም እና ጉልበት እንድትጨምርልን እግዚአብሔር ሆይ እንጸልያለሁ። እግዚአብሔር አባታይ በዚህ ሰዓት ጥያቄ ላለው ሰው ማንንም፣ በጭንቀት ውስጥ ላለ ሰው እግዚአብሔር በድካም ውስጥ ላለ ሰው አንተ መፍትሄ እንደሆንክ አምኑ። እግዚአብሔር አባቶይ በጽናት የሚጠብቅበትን አቅምና ጉልበት ጨምርላቸው። እግዚአብሔር ሆይ ልባቸውን ክፈት፣ አይምሯቸውን ክፈት። እግዚአብሔር ሆይ አንተ መልካም እንደሆንክ በክንፎችን እንደምትከልለን እግዚአብሔር አባቶይ ሁሌ ማወቅ እንዲችሉ ያ እውቀት ደግሞ ብርታት እንዲሆናቸው ተስፋ እንዲሆናቸው እግዚአብሔር አባቶ በዚህ ሰዓት እጸልያለሁ። እግዚአብሔር በሚያደርጉት በሚሰሩት ታማኝ በሆኑበት ቦታ ሁሉ እግዚአብሔር አባቶይ ያንተን እጅ ማየት እንደሚች እንዲችሉ እግዚአብሔር አባቶይ አንተ ነገሮችን እንዴት እየሰራህ እንደሆነ ማወቅ ማወቅም የሚችልበትን ጥበብና ማስተዋልን ስጣቸው። እግዚአብሔር ሆይ ስለ መልካምነት እጅግ አድርገን እናመሰግንሃለን። ስለ ሁሉን ቻይነት እናመሰግንሃለን። ለኛ ስላለ ልብ እጅግ አድርገን እናመሰግንሃለን። በኢየሱስ ስም ጸለይኩኝ አሜን። በምዕራፍ ሁለት እንግዲህ የሩት ታሪክ ቅርጽ እየያዘ ብዙ ነገሮችን እያሳሰበን መጥቷል። በሚቀጥለው ክፍለ ጊዜያችን ምዕራፍ ሶስትን ስናይ ታሪኩ ወዴት እንደሚሄድ አብራችሁን ለማየት አብራችሁን ቆዩ። በድረገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ በዩቲዩብ፣ በኢንስታግራም፣ በቴሌግራም በስማችን ሴላ ኢትዮጵያ ብላችሁ ፎሎ በማድረግ የተለያዩ ክርስቲያናዊ ቪዲዮዎች፣ መጣጥፎች፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ እንድትሆኑ እንጋብዛቸዋለን።